Oh <coughs> ለእኛ ብሎ ተንገላታ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ የሚል ነገር ግልጽ እንደምንረዳው አደም ዓለይህ ሰላም አት ብላ የተባለውን ቅጠል በልቶ አንድ ሞት የሚባል በሽታ አምጥቶብናል በዚህ በሽታ ምክንያት ለእኛ ብሎ ተንገላታ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ ብሎ ነው የሚጀምረው። ይህንን ሀሳቡ እውነት ታምኑበታላችሁ አዳም ባመጣው በሽታ ወይም ደግሞ አዳም በሰራው ጥፋት ምክንያት ነው ሰዎች የሚሞቱት ይህንን እምነት እውነት ካመናችሁ እዚሁ መጽሐፍ ቅዱስ ላይ ልጠይቃችሁ የምፈልገው ጥያቄ አለኝ። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ተቀባይነት ያለው በመጽሐፈ መቃቢያን ሳልስ ምዕራፍ ሶስት ቁጥር ስድስት ላይ መጽሐፈ መቃቢያን ሳልስ ምዕራፍ ሶስት ቁጥር ስድስት ላይ የበለስ ፍሬን ከበላች በኋላ መጥታ የእግዚአብሔር መጀመሪያ ፍጥረቱ አዳምን አሳተችው የፈጣሪዋን ትእዛዝ ስለተደፋፈረች በሱም በልጆቿም ሞትን አመጣች ይላል ሞትን ማን ያመጣው ሴት ወይም ሔዋን እንደሆነች ጥቅሱ ይናገራል በአደምም በልጆቹም ላይ ሞትን ያመጣችው ሔዋን ከሆነች የግጥሙ መልእክት ግን አዳም ቅጠል በልቶ ባመጣው በሽታ ሲል ምን ለማለት ተፈልጎ ነው መጽሐፉ የሚናገረው አዳምንም ልጆቹንም ወይም እኛን ዘሮቹን እንደ መጽሐፍ ቅዱሱ ትምህርት ሞት ያመጣችብን ማነች? ሴት እንደሆነች ይናገራል። አንዳንድ ጊዜ እብድ ናቸው። እንዲ ይገርመኛል እኮ። በኦሪት ዘፍጥረት የሚገርመው መጽሐፍ ቅዱስ ሔዋን አዳም ብቻ አጸበለስ ይቅርታ፣ ሄዋን ብቻ አጸበለስ በላች። አዳም ነፃ ነው አይልም። አዳምም በልቷል ሄዋንም እዛው መጽሐፈ መቃብያን ሳልስ ምዕራፍ 3 ቁጥር ስድስት ላይ እጸበለስን ከበላሽ በኋላ የእግዚአብሔር የመጀመሪያ ፍጥረቱ አዳምን አሳሳተችው ይላል። አዳምን ያሳሳተችው ምን አድርጋል የበላችሁን እሱም እንዲበላ አድርጋል አይደል እንዴ? አልበላም ቢል አይችልም እንዴ? ሴቷን ኮንኖ ወንዱን ነፃ የሚያወጣ የመጽሐፍ ቅዱስ ትምህርት እኛ የለንም። ወንዱን በድሏል ፍጥረቷን በድላለች ኦሪት ዘፍጥረት ምዕራፍ 3 ቁጥር ስድስት እስከ ሰባት አያችሁ እንዲህ ነው የሚለው እጸ በለስን ከበላች በኋላ ለባለቤቷም ደግሞ ሰጠችው እርሱም ከእርሷ ጋር በስነ ስርዓት ቁጭ ብሎ በላ ነው ቢለው አዳምን በልቷል ኢዋንም በልታለች አይ እኛ ይህን ኦርቶዶክሳዊ መዝሙር ለመተቸት ነው አዳም ቅጠል በልቶ ለምን ይላል ለምን ሔዋን ቅጠል በልታ አላለም ለማለት ከሆነ ደግሞ በቤተ ክርስቲያናችን አስተምህሮ ሚስት በባሏ ትጠራለች ችግር የለም የማቴዎስ ወንጌል ምዕራፍ አስራ ዘጠኝ ቁጥር ሶስት ላይ ምን ይላል ኢየሱስ ባልና ሚስት ከእንግዲህ ሁለት አይደሉም። ስት ናቸው? ባል ሲደመር ሚስት እኩል ይሆናል፣ አንድ ናቸው። አንድ ሲደመር አንድ በአለማዊ ሂሳብ ሁለት ነው። በቤተክርስቲያን ግን ባል ሲደመር ሚስት እኩል ይሆናል ገኘች ነው ሚለው አጥንቱ ሆነች አይደል? ሚስት ለባሏ ምን ሆነች? ምን ሆነች? አጥንቱ። ከዚህ የተወሰነች አጥንት ሚስት ሲያገባ ሰው አጥንቱን መልሷል፣ ሙሉ በሏል። ስለዚህ ሚስት ሆነች። ባልና ሚስት ስንት ናቸው? አንድ ናቸው። ይሄ እንግዲህ ባል ሚስት በባሏ ልትጠራ ትችላለች። ይሄ የሚሰራው አንድ ለአንድ ጋር ብቻ ለሚፈቅዱ እንጂ አራት ባል ታልማዝ ናይቺ አልማዝ ንባት ሶስተኛው አልማዝ ወታ አንገት እያለ ማቆሚያ አይልና ታልማዝ ለሚደረድረው አይደለም ለኛ ግን አንድ ለአንድ ለምን ለምን መዝሙራችን ትክክል ነው አይደለም ነው አይደለም ትክክል ነው እግዚአብሔር ልቦና አይስተው እግዚአብሔር አለ ልቦናውን ያብራለት ሌላው ዛኪር አልዋሽም ትክክል ነው ኢየሱስ ክርስቶስ ሞቶ እንሟገታለን አልተሳሳተም ይላሉ። እኔ ክርስቲያኖች ራሳቸው የፈጣሪ ቃል ነው ብለው ከሚያምኑት መጽሐፍ ቅዱስ ከራሱ ኢየሱስ አለመሰቀሉን አረጋግጥላችኋለሁ። በትክክልም ዛኪር ዋሽቷል። ኢየሱስ ክርስቶስ ሞቶ ሞትን ድል አድርጎ ተነስቷል። ሰባ ሰባት ላይ ኢየሱስ ክርስቶስ በመስቀል ላይ ነፍሱን ምን አለ ይላል ሰጠ። ማለት ምን ማለት ነው? ምን ማለት ነው? ሞተ ማለት ነው። በስጋው በማቴዎስ እነሳለሁ ብሎ አላሉ። አሁን ግን በህይወቱ ገና ሳለ ብሎ መናገራቸው አሁን ምን ብሏል? ሞቷል ብሎ ጠላት እየመሰከረ በማርቆስ አስራ አምስት አርባ አምስት ላይ ዮሴፍ ነፍስ የተለየውን መለኮት የተዋህደው ቅዱስ ሥጋውን ከመስቀል አውርዶ ገንዞ በአዲስ መቃብር እንዳሳረፈው እየተናገረ ይሄንን እያዩ በመሆን በማርቆስ 16 ቁጥር 6 ላይ የተሰቀለውን የናዝሬቱን ኢየሱስን ስለምን ትፈልጋላችሁ ብሎ የጌታ መልአክ ክርስቶስ ተነስቷል ብሎ እያወጀ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እስከ 5 ክርስቶስ ስለ ኃጢአተኞች ሞተ፣ ተቀበረ፣ በሶስተኛውም ቀን ከሙታን መካከል ተለይቶ ተነሳ እያለ አይቶ እንዳላዩ ሰምቶ ትቶ እውነትን ወደ ጎን ትቶ መጽሐፍ ቅዱስ ውስጥ እናንተ ክርስቲያኖች ክርስቶስ ኢየሱስ ሞቶ ተነስቷል የሚል የለም ብሎ የሚናገርን ሰው አገር ቤት ሆኖ መደገፍ ምን የሚሉት ቋንቋ ነው? እኔ አልገባኝም። በትክክልም ዛኪር ዋሽቷል። ኢየሱስ ክርስቶስ ሞቶ ሞትን ድል አድርጎ ተነስቷል። ውሸት በአጭር ጊዜ ዓለምን የማዳረስ ችሎታ ቢኖረውም እንደ እውነት ባለበት ጸንቶ የመቆየት ችሎታ የለውም ብለን እውነትን ካረጋገጥን በኋላ ምንድን ነው፣ አንድ ፊሲድ ይለቀዋል። ምን አይነት የሚገርም! ዛኪር ኢየሱስ ክርስቶስ ሞቱ አልተነሳም ያለው አሉ፣ ከመጽሐፍ ቅዱስ አይደለም ወንጌላውያን ነው። ከአራቱ ወንጌላውያን ነው። ተርጓሚዎች ተሳስተው ነው የትርጉም ስህተት አለ ብሎ ሳዲቅ ለማመን ሞክሯል። ኢየሱስ በመጽሐፍ ቅዱስ ውስጥ አንድን ቦታ ሞቶ ተነሳ የሚል የለም የሚል ሀሳብ ጠቅሰህ፣ ይሄ ትልቅ ውሸት እንደሆነ ብዙ ማስረጃዎችን ጠቅሰሃል። እስኪ እነዚህ ነጥቦች እውነት ናቸው ወይስ አይደሉም የሚለውን እንመለከት። ከዛ በፊት እርግጥ እዚህ ጋር የተርጓሚዎች አንድ ስህተት እንደተፈጸመ እንመለከታለን። ዶክተር ዛኪር ናይክ የእንግሊዝኛውን ቀጥታ ውይይት መስማት የምትችሉ ሰዎች ካላችሁ፣ የተናገሩት በወንጌል ውስጥ አንድም ቦታ ኢየሱስ ሞቶ ተነሳ የሚል ጥቅስ የለም ነው ያሉት። ተርጓሚዎቹ ግን በጥቅሉ በመጽሐፍ ቅዱስ ብለው ገልጸውታል። ይህን እንግሊዝኛው ላይ ይኸው እንዲህ ማረጋገጥ ትችላላችሁ። There's not a ከአራቱ ወንጌሎች የትም ቦታ ክርስቶስ ከሞት ተነስቷል የሚል ጥቅስ የለም። ለመሆኑ ተርጓሚዎቹ እነማን ናቸው? እነማን ናቸው? እራሳቸው ተርጉመው ኢትዮጵያ ውስጥ ሲያሰራጩ እኛ እነሱ ላሰራጩት ሞቶ አልተነሳም ሲሉ እውነት ይሄ ነው ሞቶ ተነስቷል፣ ለ እውነትን አረጋገጥን እኛነ ሌላው ያለው ጥሩ እሺ፣ ዛኪር እንዳለው፣ ሳዲቅ እንዳለው የትርጉም ስህተትም ሆኖ ከአራቱ ወንጌላውያን ውስጥም ብቻ ቢሆን ከአራቱ ወንጌላውያንም ቢሆን አረጋግጠናል ማን ሞቶ እንደተነሳ። ኢየሱስ ክርስቶስ ሞቶ እንደተነሳ። ነገር ግን ዛኪር መጀመሪያ ኢየሱስ ክርስቶስ ሞቶ እንዳልተነሳ አረጋግጣለሁ ያለው እንደምንድን ነው? እንደ ራሳቸው ክርስቲያኖች ከሚያምኑት ከመጽሐፍ ቅዱስ እኔ ክርስቲያኖች ራሳቸው የፈጣሪ ቃል ነው ብለው ከሚያምኑት መጽሐፍ ቅዱስ ከራሱ ኢየሱስ አለመሰቀሉን አረጋግጥላችኋለሁ ከመጽሐፍ ቅዱስ አረጋግጣለሁ ብሎ ከተነሳ ክብር ምስጋና ለአምላካችን ለኢየሱስ ክርስቶስ ይሁን። አሁን ኢየሱስ እንደ ሞተ እንደተነሳ እንደ ዓለምን እንዳዳነ እርግጠኛ ከሆን ሁለተኛ ላይ የተረጋገጠው እውነት ምንድን ነው? ክርስቲያኖች ኢየሱስ አምላክ ነው ወይ? أنا لدينا جهه لن يكون لدينا جهه لن يكون لدينا جهه لن ምንድን ነው አምላክ ነው በተዋህዶ የስጋን ገንዘብ የራሱ ያደረገ ስጋም ደግሞ በተዋህዶ የመለኮትን ገንዘብ የራሱ ያደረገ ፍጹም ሰው ፍጹም አምላክ ነው። ትንቢተ ኢሳይያስ ምዕራፍ ዘጠኝ ቁጥር ስድስት ላይ እንዲህ ይላል፣ እነሆ ሕፃን ተወልዶልናል ሀያል አምላክ ሕፃን ትውልድ ስሙም ማለት ድንቅ። ማን ነው ድንቅ የተባለ? ኢየሱስ ክርስቶስ። መካር ኃያል ምን ኃያል ምን በቤተልሔም የሚወለደው ሕፃን ኃያል ምንድን ነው? በቤተልሔም የሚወለደው ኢየሱስ ኃያል አምላክ። ኃያል አምላክ ብቻ አላለም። የዘላለም አባት፣ የሰላም አለቃ ተብሎ ይጠራ አለ። የዘላለም አባት፣ የሰላም አለቃ ያ ሕፃን በቤተልሔም ተወለደ፣ ትንቢት ተነግሯል። እንግዲህ ያ ሕፃን አምላክ እንደሆነ ኢሳያስ ተናግሯል። አረ ያ ሕፃን ሲወለድ በሉቃስ ወንጌል ምዕራፍ ሁለት ቁጥር 11 ላይ እነሆ በዳዊት ከተማ መድኃኒት እርሱም ክርስቶስ የሆነ ጌታ ተወልዶላችኋል። በዳዊት ከተማ መድኃኒት ክርስቶስ የሆነ ጌታ ምን ብሎላችኋል? ክርስቶስ ነው። ኢየሱስን ኢሳያስ ማን ብሎ ጠራው? አምላክ ብሎ ጠራው። ስለዚህ ኢየሱስ ምንድን ነው ምንድ ነው? ደፍሮ ዝም ብሎ ተነስቶ ኢየሱስ አምላክ አይደለም ማለት በጣም ያስተዛዝባል። ኢየሱስ በትክክል የተረጋገጠ ምንድን ነው አምላክነቱ። መዝሙር አርባ ሰባት ቁጥር አምስት ላይ ቅዱስ ዳዊት የወደፊቱን አየና ምን አለ እግዚአብሔር እግዚአብሔር ነው የተረጋገጠ እውነት ነው። ክብር፣ ምስጋና ለአምላካችን ይሁን። ሌላው በመዝሙር አርባ ዘጠኝ ቁጥር ሁለት ላይ ከክብሩ ውበት ከጽዮን እግዚአብሔር ግልጾ ነው ይመጣል። ከክብሩ ውበት ማን ግልጾ ነው ይመጣል? እግዚአብሔር ግልጾ ነው ይመጣል እንደሚመጣ የሰው ልጅ በክብሩ ዙፋን ተቀምጦ በመላእክት ታጅቦ እንደሚመጣ ተናገረ ዳዊት እግዚአብሔር አለው ማን ኢየሱስን። ስለዚህ ኢየሱስ የተረጋገጠ እውነት ነው። እርሱ ማን ነው? እርሱ ማን ነው? እርሱ አምላክ ነው። ሌላው አሁንም እንዲህ ነው የሚለው የሐዋርያ ስራ ምዕራፍ ሰማያትን የእግዚአብሔርን ቤተ መቀደስ በገንዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ እናንተን ጳጳሳት አድርጎ ለሾማችሁ ለመንጋውና ለራሳችሁ ተጠንቀቁ። በገንዛ ደሙ ቤተ ክርስቲያንን የዋጃትን ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን መጽሐፍ ቅዱስ ማን ብሎ ጠራው? እግዚአብሔር በገዛ ደሙ ቤተክርስቲያን ዋጃት ማን ነው ማለት ነው። እግዚአብሔር ነው ማለት ነው። ክብር ምስጋና ለአምላካችን ለኢየሱስ የተባረከውን ተስፋችንን አለና ኢየሱስ ክርስቶስን የአምላካችንን አለ ኢየሱስ ምናችን ነው? አይሰማም። ከኋላስቲ ኢየሱስ ምናችን ነው? ክብር ለእግዚአብሔር ይሁን። ዋናው ነገር ኢየሱስ ክርስቶስ ምንም በሉ ምን አምላክ መሆኑ የተረጋገጠ እውነት ስለሆነ ነው። ክብር ለእግዚአብሔር ይሁን። ሌላው ሁለተኛ ጴጥሮስ አንዳንድ ላይ ጴጥሮስ መልእክቱን ሲጀምር ምን ብሎ ጀመረ? በጌታችን በአምላካችን በመድኃኒታችን ብሎ መልእክቱን ጀመረ። ጴጥሮስ ኢየሱስ አምላክ ባይሆን ልጠይቃቸው ጠይቃቸው። ኢየሱስ አምላክ ባይሆን ጴጥሮስ መልእክቱ ሲጀምር በአምላካችን ብሎ ይጀምራል ይጀምራል። ማን ስለሆነ አምላክ ስለሆነ፣ በአምላካችን። ነቢይ ቢሆን ጴጥሮስ በነቢያችን ብሎ አይጽፍም፣ በእግዚአብሔር መልእክተኛ አይልም። ግን እርሱ ነቢይ ስላልሆነ ለምን ታሪክ አበላሽ አበላሻለ እውነት እውነት ነው አልነካካም እውነቱ አርግልስ አድርገዋል በአምላካችን በኢየሱስ ክርስቶስ አለ ኢየሱስ ክርስቶስ ማን ስለሆነ ከዚህ በላይ ምን እናድርጋችሁ ምን እናድርግ ከዚህ በላይ እንናገራለን እንጂ እኛ እንመታ መማታት ክርስቶስ አይፈቅድማ እምንናገረው ነው እውነቱ። ደግሞ ኢየሱስ ክርስቶስ ምንድነው? አያጠራጥርም ኢየሱስ ክርስቶስ አምላክ ነው አምላክነቱ ini ወለደችው የተባለው በሉቃሶ ምዕራፍ አንድ ቁጥር ሠላሳ አራት ላይ ገብርኤል ቅዱስ ገብርኤል ወደ ድንግል ማርያም መጣ። በድንግልና ጸንሰሽ በድንግልና ተወልጃ ለችላት እንዴት ይሆናል አለች። መሬት ያለ ዘርት ያለ ወንድ ይላል መጽሐፍ ቅዱስም ላይ ያ እውነት ቁርአን ላይ ተጽፎ ድንግል በድንግልና ጸንሳ በድንግልና ተወልዳለች ይችላል። ስለዚህ በድንግልና የተወለደው itulah kubur Nabi ክርስቶስ የሚባል መሲህ እንደሚመጣ እናውቃለን አለች። ቁርአን፣ መሲህ ምን ማለት እንደሆነ አያብራራም። ስለዚህ የመጽሐፍ ቅዱሱ መሲህ ትርጉሙ ምን ማለት ነው? ዓለምን ነፃ ማውጣት ማለት ነው። ማዳን ማለት ነው። ስለዚህ የእነሱ ቁርአን እንዲህ ብሎ ካልተናገረ የመሲህን ትርጉም ካልተናገረ የመጽሐፍ ቅዱሱ ተቀባይነት አግኝቷል ማለት ነው። ክብር ለእግዚአብሔር ይሁን። መንፈስ ነው። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 4 ቁጥር ሃያ አራት ላይ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ነው ይላል። እግዚአብሔር ማን ነው አለ ቁርአን። ማን አለ መንፈስ ነው አለው። መንፈስ ነው ማለት አምላክ እግዚአብሔር ነው። መንፈስ ነው እንደ መጽሐፍ ቅዱስ፣ እንደ ቁርአኑ መንፈስ ነው ይለዋል። ማን ነው መንፈስ የተባለው ነቢይ ስለሆነ ነው ካልን፣ አሁንም ሌሎች ነቢያት መንፈስ ስላልተባሉ ጥያቄ ይፈጥራል። መልሱልኝ። አራተኛ የእግዚአብሔር ቃል ነው ይላል ሱረቱልኒሳ ምዕራፍ አራት አንቀጽ መቶ ሰባ አንድ ላይ ኢየሱስ የማን ቃል ነው? የእግዚአብሔር ቃል ነው። አሁንም ቃል ነብይ ስለሆነ ነው ቃል? ሌሎች ነቢያትን ለምን ቁርአን ቃል አላላቸው? ቃል ብሎ ሌሎች ነቢያትን አለመጥራቱ ስህተት ነው ማለት ነው። የግድ የነብይ መስፈርት ከሆነ ሌሎች ነቢያት ቃል ተብሎ መጠራት አለባቸው። ነገር ግን አይ ደግሞ ቃል የተባለው እግዚአብሔር ሁን ሲለው ሆኖ የተፈጠረ ነ ድንጋይ ሁን አሸዋ ሁን สมิทกุนโมบายพุนกาฮุน Come now. መሰክራል ክብር ለእግዚአብሔር ለአምላካችን ይሁን። የተባለው ነው ነቢይ ስለሆነ ነው ካል፣ ለምን ሌሎች ነቢያትን ንጹሃ አልተባለ? አዳም ወይም አደም የኢስላም ነቢይ ነው። ነገር ግን ኃጢአት ሰርቷል ይላል። ሱረቷን በቀራ ምዕራፍ ሁለት ቁጥር ሰላሳ ስድስት አዳም ኃጢአት ሰርቷል ይላል። ሱረቱ አንሷፋፍጥ ምዕራፍ ሰላሳ ሰባት አንቀጽ መቶ አርባ ሁለት አንቀጽ መቶ አርባ ሁለት ላይ ዳውድ ወይም ኃጢአት ሰርቷል። ሱረቱ ሰዋት ምዕራፍ ሰላሳ ስምንት አንቀጽ ሀያ አራት ላይ መጨረሻ ላይ መሐመድም ቢሆን ኃጢአት ሰርቷል ይላል ሱረቱ መሐመድ ምዕራፍ አርባ ሰባት አንቀጽ አስራ ዘጠኝ ኢየሱስ ግን ኢየሱስ ግን የእኛ አምላክ ግን የእኛ ጌታ ግን ማን ነው? ይሄን ያለው ማን ነው? ይሄን ያለው ቁርአን፣ ኢየሱስ እንዴ ነገር የደነቀኝ ነገር ኢየሱስ ህይወትን ፈጥሯል። ምን ፈጥሯል? ህይወትን ፈጥሯል። ኢየሱስ ሱረቱ አልኢምራን ምዕራፍ 13 ቁጥር 49 እና ሱረቱ አልማይዳ ምዕራፍ አምስት አንቀጽ 110 ላይ ኢየሱስ ህይወትን ፈጥሯል። ህይወትን ማን ነው መፍጠር የሚችለው? እግዚአብሔር አይደል? ነቢይ ስለሆነ ነው ህይወትን ከፈጠረ ካላችሁ ከነቢያቶቻችሁ መካከል ማንንም ቁርአን ህይወት ፈጥሯል። ህፃን ሳለ በተአምራት ኢየሱስ ተናግሯል። ህፃን ሳለ የእኛ አምላክ ተናግሯል። ሱረቱል ማይዳ ምዕራፍ አምስት አንቀጽ መቶ አስር ላይ ኢየሱስ ክርስቶስ በህፃንነቱ ተናግሯል። ታምር ማድረግ የሚችል የእኛ አምላክ ገና ህፃን ሳለ በህፃንነቱ ቁርአን ያምናል። ማን ነው በህፃንነቱ የተናገረው? ከነቢያት መካከል እገሌ በሉኝ እስቲ እስቲ ከነቢያቶቻችሁ መ ምክንያት ነው ብለን እንመስክር። ጊዜውም ሩቅ አይሆንም። እግዚአብሔር ያስመሰክራችኋል። ክብር ለአምላካችን ይሁን። ልብ ያሰበው ኩላሊት ያጤሰው፣ ማን ምን እያሰበ እንዳለ ሁሉን ምን ሁሉን ያውቃል ይላል። ሁሉን ያውቃል ነው ሚለው የእኛን አምላክ ኢየሱስ ክርስቶስን ሁሉን አዋቂ ነው እውነት ነው ይላል። ቁርአንም ይሄን አልካደ ሁሉን አዋቂ ነው ይላል። ሁሉን አዋቂ ከሆነ ደግሞ እርሱ ማን ነው? እርሱ ማነው? ነው ኧረ እባካችሁ መኑ ቤተ ድንግል ማርያም ልጅ በእውነቱም ማርያም የተከበረ እኛን ልጆቹን ያከበረ ታላቅ አምላክ ክብርለሱ ኤሙኒም ጉዴውሉ እውነት ቁርአን ውስጥ እያለ ማቴዎስ እንዲህ አለ፣ ማርቆስ እንዲህ አለ፣ ሉቃስ እንዲህ አለ፣ ክርስቶስ አምላክ አይደለም። እስቲ መጀመሪያ ለምን የራሳችሁን መጽሐፍ አታነቡ? ወደ ሰማይ በክብር አድርጓ ይላል። ሱረቱል ኒሳ ምዕራፍ አራት አንቀጽ መቶ ሃምሳ ስምንት አይ ነቢይ ስለሆነ ነው ያረገው ካላችሁ ከነቢያት መካከል ማን አረገ መሐመድ እንኳን አድርጓል ወይ መዲና ውስጥ ተቀብሮ አይደለም ወይ የሚገኘው ኢየሱስ ምን ሊል ይመጣል? እሚፈርደው ዳግም የሚመጣው ማን ስለሆነ ማን ስለሆነ፣ ግድ ነው እኔ አይደለሁም ያልኩት። የራሳቸው መጽሐፍ ቁርአን ሱረቱ አልዙኹሩፍ ምዕራፍ አርባ ሦስት ቁጥር ስልሳ አንድ ላይ ይመጣል እሱ ይሰማል ነው የኛ አምላክ ኢየሱስ ክርስቶስ። ስለዚህ የራሳችሁ ቁርአን ላይ ወደ መጽሐፍ ቅዱስ ሳትመጡ ኢየሱስ አምላክ እንደሆነ ይናገራል። በእርግጥ ይህንን ስናገር ቁርአንን አምንበታለሁ ማለት አይደለም። ምንም እንኳን ቁርአን የፈጣሪ ቃል ብዬ ባላምንም፣ ነገር ግን ስለ ኢየሱስ ክርስቶስ የተናገረው ነገር ስለሚገርመኝ አየዋለሁ። ከመጣሽ ማርያም ታምጣሽ ነውና ኢየሱስ ክርስቶስ ኢየሱስ ምንድን ነው አይደለም ብል፣ ኢየሱስ ምንድን ነው አመላክ ነው። እርሱ ክብር ለእግዚአብሔር። እነዚህ ነገሮች ነቢይ ስለሆነ ነው የተሰጠው ካል፣ ከአይምሮ በላይ ስለሚሆን ኢየሱስ ነቢይ አይደለም። ቁርአኑ የሚያረጋግጠው ነቢይ አይደለም። ነቢይ ነው ካል ስለዚህ ኢየሱስ ክርስቶስ አምላክ እንደሆነ ቁርአን በማያሻማ ቋንቋ እየተናገረ፣ እናንተ ኢየሱስ አምላክ አይደለም ብትሉም የትም አያደርስም። እጃችሁ ላይ ያለው መጽሐፍ ይመሰክርባችኋል። ኢየሱስ አምላክ ነው። ኢየሱስ ጌታ ነው፣ ትናንትና ዛሬም ነገ፣ የመጀመሪያውና የመጨረሻው የመጀመሪያው አልፋ ወደፊትም ዓለምን አሳልፈው የሚኖር ንጉሥ ኢየሱስ አምላካችን። ዛኪርና ሳዲቅ ኢየሱስ አምላክ አይደለም ብትሉ መጽሐፋችሁ ቁርአን ግን ኢየሱስን አምላክ እንደሆነ ይመሰክራል። በእርግጥም ኢየሱስ አምላክ ነው። አንድ ኢየሱስ ተሰቅሎ እኛን ማዳኑ የተረጋገጠ ምንድን ነው? አይሰማ ሁለተኛ፣ ኢየሱስ ክርስቶስ አምላክ መሆኑ በመጽሐፍ ቅዱስም በቁርአንም የተረጋገጠ የተረጋገጠ። ኢየሱስ ድንቅ ወደር አቻ እንደሌለው አይደለም፣ መጽሐፍ ቅዱስ፣ ቁርአን ይናገራል። ስለዚህ እናንተ ደፍራችሁ እነዚህን ሁሉ ነገሮች ባትናገሩ ቁርአናችሁ ራሱ ኢየሱስ ክርስቶስን ድንቅ እንደሆነ ይናገራል እንጂ እናንተ ደፍራችሁ በድፍረት እንደምትናገሩት ክፉ ቃል ስለ ኢየሱስ ክርስቶስ አይናገርም። ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ የጌቶች ጌታ የነገሥታት ንጉሥ ነው። ትናንትና የነበረ አልፋ፣ ወደፊትም በመጨረሻ የሚኖር ኦሜጋ፣ ታላቅ አምላክ፣ ዘመን ጊዜ የማይሽረው አምላክ ነው። እርግጥ ቁርአን ኢየሱስ ክርስቶስ አምላክ ነው ብሎ ቢመሰክርም ለኢየሱስ ክርስቶስ የሚጨምርለት ነገር የለም፣ ባይመሰክርም የሚቀንስበት ነገር የለም። እናንተ ኢየሱስ አምላክ ነው ብትሉ የምትጨምሩለት ነገር የለም፣ አይደለምም ብትሉ የምትቀንሱበት ነገር የለም። እርሱ በትክክል አምላክ ስለሆነ ማለት ነው። ሳይገባን ሳናውቅ ሳንረዳ ቀርተን ወይንም ተሳስተን አይደለም። ዓለምን ዓመተ ዓለም ዓመተ ምሕረት ብሎ ለሁለት የሰነጠቅትን የድንግል ማርያም ልጅ ኢየሱስ ክርስቶስን እየሞተ ያዳነንን በደሙ ቀለምነት ስማችን የገዛውን አምላክ በማምለካችን ደስተኞች ነን። ተጸጽተን አናቅም። ትክክል ነን። ወደዚህ እውነት እናንተንም እግዚአብሔር ያምጣችሁ እንላለን።